ከማህበረሰብ ለማህበረሰብ ስለተሰጠኝ እድል እጅግ አድርጌ ያመሰግናለሁ። በመጀመሪያ ለአክባሪዎቻቸው፣ ለቤተሰቦቻቸው እና ወደ ዘመዶቻቸው ፈጣሪ መጽናናቱን ይስጣቸው ማለት እንወዳለሁ። ዛሬ ስለ ፕሮፌሰር መስፍን ወልደ ማርያም የምናገራቸው ነገሮች ፍጹም አጥንቴ ድረስ ዘልቀው የሚሰሙን እውነቶች መሆናቸውን አስቀድሜ መግለጹን ወደድኩ። በእኔ እምነት ዛሬ ያጣነው የመንፈስ ልዕልና ህያው ተምሳሌታችንን ቢያንስ የሶስት ትውልድ ህያው ታሪካችንን፣ የጀግኖቻችንን አክባሪ ፈላስፋችንን፣ ጀግናችንን፣ የእውቀት አባታችንን፣ የኢትዮጵያ ተምሳሌታችንን አራያችንን ዋርካችንን፣ ለእውነትና ላመኑት ሟችን፣ በጥቅሉ ለእኔ ዛሬ የሰውነት መለኪያ ሚዛናችንን ያጣነው ፕሮፌሰር መስፍን ምንም እንኳን በአካል እስከ ወዲያኙ የተለዩን ቢሆንም በዛሬውና በመጪው ትውልድ ሁሉ በስራዎቻቸው ለዘላለሙ ህያው ሆነው ይኖራሉ። ያለማጋነን እጅግ የበዛው ኢትዮጵያዊ ሰብአዊ መብት ሲባል እሳቸውን ያለማስታወስ አይቻለውም። የሥነ ጽሑፍ ስራዎቻቸው ሌላው የሕያውነት መገለጫዎቸው ናቸው። ለዘመናት የጸናው የሰላማዊ ትግል አቀንቃኝነታቸው ጥቅምና ስልጣን ሳያማልላቸው የአገዛዝ ስርዓቶችን በመሞገት የተገራ ስልጣን እንዲኖር የበኩላቸውን በመወጣት ላለፉት ሰባት አስርት ዓመታት ገደማ ያደገችና ሕዝቧን የስልጣን ባለቤት ያደረገች ኢትዮጵያን ለመፍጠር ያለመታከት ከወጣትነት እስከ ህልፈተ ህይወታቸው የበኩላቸውን ሲወጡ የነበሩ የእውነትና የጽናት ምልክትነታቸው በዛሬውና በመጪው ትውልድ የሚታወሱበት ሌላው አሻራቸው ሆኖ ይቀጥላል። በመጨረሻም ፈጣሪ ነፍሳቸውን በአጸደ ገነት ያኑርልን እያልኩ የዛሬውና የነገው ትውልድም አርያነታቸውን የምንከተል ራያቸውንም የምንፈትሽና የምናስቀጥል ያድርገን እላለሁ። አመሰግናለሁ። መስፍን ገብረስላሴ ነኝ፣ ከሲድኒ አውስትራሊያ። አንተነህ ሙልጌታ እባላለሁ። በፐርዝ ምዕራብ አውስትራሊያ ነው የምኖረው። ዛሬ በሰማሁት ሀዘን ልቤ በጣም ተሰብሯል። የሞራል አባቴን ታላቁን ፕሮፌሰር መስፍን ወልደማርያምን ማለፍ በመስማቴ እጅግ በጣም አዝኛለሁ። ፕሮፌሰር መስፍን ወልደማርያም ለእኔ ከአባቴ ቀጥሎ የሞራል አባቴ ናቸው ከእሳቸው ጋር የቅርብ ግንኙነት ነበረኝ በቅርብ አውቃቸው በአስራ ዘጠኝ ዘጠና ሰባት ዓመተ ምህረት ምርጫ በኋላ በተፈጠረው ውዝግብ ውስጥ ሁለታችንም ቅንጅቶች አብረን ስለነበርን አንድ ላይ ታስረን በአንድ ክፍል ውስጥ አብረን ዝን ነበርን ቃሊቲ ዞን አምስት በሚባል የእስር ክፍል ውስጥ አብረን አሳልፈናል እና በጣም ጥሩ እንደግለሰብ ጥሩ አባት ነበሩ መካሪ ነበሩ በተለይ ትልቅ የሞራል ስብዕና በኛ ህይወት ላይ ለመገንባት ብዙ ይሰሩ የነበሩ አባት ነበሩ። ፕሮፌሰር በህይወት ዘመናቸው በኢትዮጵያ ውስጥ ዲሞክራሲ ሰፍኖ፣ የህግ በላይነት ሰፍኖ፣ አጠቃላይ የሰብዊ መብቶች ተከብረው ማየት ይመኙ ነበረ። ለዚያ ብዙ ደክመዋል እና ይህንን ደግሞ ቁጭታቸውን በተለይ በቅርብ አብሬያቸው አንድ ክፍል ውስጥ ለሁለት ዓመት በመዋል በማደር ይህን ቁጭታቸውን በደንብ በየቀኑ አይ ነበር እና ያ ቁጭታቸው ተመልሶ ሙሉ በሙሉ ሳያዩት በማለፉ በጣም አዝናለሁ። ፕሮፌሰር አልሞቱም። እውነት ለመናገር ከሆነ ስራቸው ህያው ነው። ብዙ ሰርተዋል፣ ከሚጠበቀው በላይ በጣም ብዙ ሰርተዋል እና አንድ ሰው ሊሰራው ከሚችለው በላይ አሳክተው ነው የሄዱት እሳቸው እና ስራቸው ህያው ስለሆነ እሳቸው ሞቱ ብሎ መናገር አይቻልም። ሁልጊዜም በስራቸው ለዘላለም ስናስታውሳቸው እንኖራለን። እኛ ግን እንደ አባት መካሪ፣ ተቆጪ፣ አጠቃላይ የሞራል አባታችን አጠናል። በጣም አዝኛለሁ። እግዚአብሔር ለወዳጆቻቸው ለቤተሰቦቻቸው በሀዘን ሁለት ለማቸው ሁሉ መጽናናትን እንዲሰጥ እግዚአብሔር እመኛለሁ። ነፍሳቸውን በአጸደ ገነት ያኖርልን። እግዚአብሔር ይስጥልኝ። ቅድሚያ ስለታላቁ ኢትዮጵያዊ ሰው የሀገር ዋርካ ፕሮፌሰር መስፍን ወልደ ማርያም አስተያየት እንድሰጥ ስለተጋበዝኩኝ እጅግ አድርጌ ያመሰግናለሁ። ተምራት ታረቀኝ እባላለሁ። በአሁኑ ሰዓት አውስትራሊያ ኒሳውዜር ውስጥ ነው የምኖረው ፕሮፌሰር መስፍንን በተለያዩ የመገናኛ ብዙሀን ሳያቸው እና ሳውቃቸው በአካል አገኛቸዋለሁ የሚል ምንም አይነት ተስፋ አልነበረኝም። ግን የአጋጣሚ ነገር ሆኖ በአካል ለመገናኘትም ከዛም አልፎ ማጠገብ ላጠገብ ቁጭ ብሎ ለበርካታ ጊዜ ለማውራትም እድል አግኝቼ ነበር እና ፕሮፌሰር መስፍን አንደበታቸው ለመናገር እጃቸው ለመጻፍ ሳይታክት ስለ ኢትዮጵያና ኢትዮጵያዊነት እንደሰበኩና እንደመሰከሩ ስለ እውነትና ስለ ሕግ እንደጻፉና እንደተናገሩ እድሜ ልካቸውን በዙ ተግባር ሲታትሩ ኖረው ያው አይቀሬው የሕይወት ጥሪ ደርሶ ዛሬ የተለየናቸው ሰው ናቸው። ፕሮፌሰር መስፍን እንደ እኔ እምነት ትውልድ ባህርያነት ሲያስታውሳቸው የሚኖር ታሪክም በክብር የዘክራቸው ሰው የሚዘክራቸው ሰው ናቸው እና አረፉ እንጂ ሞቱ ሊባል አይገባም ባይነኝ። ፕሮፌሰር መስፍንን ሳውቃቸው እዛች ፒያሳ ቁልቁሎ ተወረድ ብሎ ያለች ፎቅ ላይ ተንጠልጥለው የዚች ዓለም ህይወት ሳያማልላቸው ቅንጦት ሳያምራቸው እንደ ታዋቂነታቸው እና እንደ ትልቅነታቸው ትልቅና የተንደላቀቀ ህይወት ሳይከጅሉ እድሜ ልካቸውን ባመኑበትና ለሀገርና ለሕዝብ ይጠቅማል ባሉት ነገር እንደዋተቱ እንደታተሩ የኖሩ ታላቅ ሰው ነበሩ። ፕሮፌሰር መስፍንን ለመጀመሪያ ጊዜ በአካል ያወቅኳቸው በሺ ዘጠኝ መቶ ሰማንያ ዘጠኝ ወይም ዘጠና መትክል አመተ ምህረት ሁለተኛ ያለውም አመተ ምህረት ቤታቸው ነው። ያኔ እኛ የተወሰኑ ወጣቶች መአህድ የነበርን ወጣቶች ከመአህድ በቀኝ አዝማች ነካት ካቢኔ ተባረን በፖለቲካው ለመቀጠል የሚያስችሉን የተለያዩ አማራጮች ሞክረን አልሳካልም ብሎ የመጨረሻው መጨረሻ ያለ ውዴታ በግድ የገባንበት አማራጭ ፓርቲ መመስረት ሲሆን እና ለዚህም የሚሆነውን ሁለቱን የፓርቲ መሰረታዊ ሰነዶች ፕሮግራምና መትለያ ደንብ ስናዘጋጅ አስተያየት ሊሰጡን ሊያርሙልንና ሊመክሩን ይገባል ብለን ካሰብናቸው እና በቅደም ተከተል ካሰፈርናቸው ኢትዮጵያውያን መካከል በቁጥር አንድ ፕሮፌሰር መስፍን ነበሩና ዛሬ ለንደን ነዋሪ የሆነው የዛን ጊዜ ሰመጉ የሚሰራው ወንድማገኝ ጋሹ በሱ ቀጠሮ ያዥነት አስያዥነት እኔና ቶሎቶ እያለው ነበር። ቤታቸው ደና ነጋገርናቸው እና ገና ስንገባ ቀና ብለው አይተውን በዚህ ዘመን ለሀገርና ለወገን የሚያስብና ለትግል ራሱን የሚያዘጋጅ ወጣት ተገኘ ብለው በአግራሞት ነበር ያዩን እና ያምን ጊዜም አይረሳኝም። ከዛ በኋላም ወረቀታቸውን እያገላበጡ ብዙ ነገር ነግረውናል። ብዙ ነገር መክረውናል። መጨረሻም ላይ ጊዜ ወስደው ሰነዶቹን በደንብ አይተው አስተያየት ሰጥተውናል። በዛ ዕለት ከመከሩን ምክር ሁለቱም ጊዜም አይረሱኝም አይረስኝም ብቻ ሳይሆን እንደ ህይወት መመሪያ ማድርግ የመያቸው ኖር ያለው እስካሁን ድረስ ምንድን ናቸው? አንደኛው እናንተም እንደ ቀደሞቻችሁ ከእናንተ በፊት እንደነበሩት በራሳችሁ አስተሳሰብ ዙሪያ ተዋጥራችሁ እንዳትሞቱ የሚለው አንዱ። ሁለተኛው ደግሞ ጥይታችሁን በየቦታው ጨርሳችሁ ትክክለኛው ታርጌት ሲመጣ የምትተኮሱት እንዳታጡ ማለትም ባገኛችሁበት ለመጣል ሄዱ ሁሉ ዝም ብላችሁ አትናገሩ የሚል። እነኚህ ሁለት ነገሮች እስካሁን ድረስ እንደ ህይወት መመሪያ የምገለገልባቸው በህይወቴም በውስጤም ሰርጸው ያሉ ናቸው። ከዛ በኋላ ከፕሮፌሰር መስፍን ጋር በጽና ሰባት ዓመት ምረት በቅንጅት አማካኝነት ብዙም ትንሽም የማይባል መቀራረብ ነበረን። ከእስር ቤት መልስ ሁለት ሺ አንድ አመተ ምረት አንድነትን ስንመሰረት የተሻለ መቀራረብና መገናኘት ነበረን። ከዛ በኋላ በተለይ ሊቀመንበራችን ወይዘሪት ብርቱካን ከታሰረች በኋላ ደግሞ በጣም እንቀራረብ ነበር እና እስከ ሁለት ሺ ሰባት አመተ ምረት ድረስ በነበረው ጊዜ ከሌሎች ጋር በመሆን በጋራም በተናጠል ብቻይንም ለብዙ ጊዜ አግኝቻቸዋለሁ። ብዙ ተምሬያለሁ። ብዙ ተመክሬያለሁ ከሳቸው ከነዚህ ውስጥ የቱን አንስቶ የቱን መተው እንደሚቻል በጣም ይከብዳል። እንደ መነገር ካለበትና አንኳር አንኳር ካሉት መካከል እንደው በጣም መርጬ መናገር ካለብኝ አንዱና በጣም የሚገርመኝ ለሴት ልጅ ያላቸው ክብር ነው። ይህን ደግሞ በቃል ሳይሆን በተግባር ነው ያየሁት። ወይዘሪት ብርቱካን የአንድነት ፓርቲ ሊቀመንበር ሆና ብዙ የፓርቲ ተልኮ ወደ አውሮፓ ሄዳ ጉዞ ተልኮዋን አጠናቃ ስትመለስ ቦሌ አውሮፕላን ማረፊያ ለመቀበል ከተገኙት መካከል እኔ እናሳቸው ነበርንና ሌሎችም አሉ። ልክ እሷ ብቅ ስትል እሳቸው ታላቅም በዕድሜም በሁሉም ነገር ታላቃቸው ስለሆኑ አስቀደም ናቸው። ከዛ ከወገባቸው ጎንበስ አንገታቸውን ሰበር አድርገው እጅ ሲነሷት ሳይ የተሰማኝ ስሜት ይሄ ነው ብዬ ሊገልጸው የምችለው አይደለም። አድናቆትም አክብሮትም መደነቅም መገረምም ብቻ የተደበላለቀ ስሜት ነበር የነበረኝ እና ይህ ያየሁት ነገር ከዛ በፊትም ለሴት ልጅ ክብር የነበረኝ ቢሆንም የበለጠ ሴቶችን፣ እናቶቻችንን፣ እህቶቻችንን ልጆቻችንን እንዳከብር ያደረገኝ ነገር ነው። ሌላው ስለ ፕሮፌሰር የሚነሳው ነገር ለሕግና ለእውነት ያላቸው ስሜትና ክብር ነው። በየጊዜው የነበሩትን ስርዓቶች ይቃወማሉ። ሲቃወሙ ግን ያለውን ሕግ አክብረው ስርዓት ጠብቀው ነው ሰብሰብ ብለን ስናወራ እንኳን ወይም በቁም ነገር ስንነጋገር በብዙዎቻችን ዘንድ የተለመደ ነገር አለ። ህጉ የሚለው ሕገ መንግስቱ የሚለው እያሉ ዝም ብሎ የመናገር ነገር። ቆይ ቆይ ቆይ፣ ህጉ ስትል የትኛው ህግ፣ ሕገ መንግስቱ ስትል የትኛው አንቀጽ ብሎ ይጠይቃሉ። አያራምዱም። የምንናገራቸው ነገሮች እውነት ስለመሆናቸው በቂና ተአማኒ የሆነ ማስረጃ ማቅረብ ካልቻል እሳቸው ጋር ተደማጭነት የላቸውም። ሌላው ስለ ፕሮፌሰር መነሳት የሚችለው ነገር ሁላችንም እንደምናውቀው ፕሮፌሰር መስፍን በእድሜም በእውቀትም በልምድም ትልቅ ሰው ናቸው። ይህ ትልቅነታቸው ደግሞ ታላቅና ታዋቂም አድርጓቸዋል። ነገር ግን እነዚህ ሁሉ ፕሮፌሰርን ለይተው አልሰቀሏቸውም፣ ወይም ራሳቸውን ሰቅለው ተኮፍተው የኖሩ ሰው አይደሉም። ላመኑበት ነገር ከሁሉም ሰው ጋራ ሁሉ ቦታ ይገኛሉ። ከልጁም፣ ከመካከለኛውም፣ ከአዋቂውም ጋር ከተማረውም፣ ካልተማረውም፣ ከባለስልጣኑም ባለስልጣን ካልሆነውም ጋር ልታገኛቸው ትችላለህ። ላመኑበት ነገር ሲሆን በዚህ እድሜያቸው ሁላችንም የምናስታውስ ይመስለኛል። በተለይ የምንከታተላቸው ሰዎች እምነታቸውን ፌስቡክ ላይ ሳይቀር ወጥቶ የሚገልጹ ሰው ነበሩ። ላመኑበት ነገር ከሁሉም ሰው ጋራ ሁሉ ቦታ መገኘት የሚችሉ ሌላው ላይ የእርሳቸው መታወቂያ የሆነው ነገር ደግሞ እውነት ነው ብለው ያመኑበትን ነገር ፊት ለፊት መናገር መቻላቸው ነው። ይህን ሲያደርጉ ወዳጄ ነው፣ ወዳጅ አይደለም፣ ቅርቤ ነው፣ ሩቄ ነው፣ ሊቀየም ይችላል፣ ሊከፋ ይችላል የሚባል ነገር የለም። እውነት ነው ብለው እስካመኑበት ድረስ ያመኑበትን ነገር ፊት ለፊት ይናገራሉ። ፕሮፌሰር እስር ቤት በነበርንበት ጊዜ በዛ እድሜያቸው ያው ብዙ ጊዜ በከዘራ ላይ እየተደገፉ ነው የሚሄዱት። የነበራቸው ቁርጠኝነት፣ የነበራቸው ጽናት ለብዙዎቻችን የመንፈስ ጽናትን የሰጠ ነበር ማለት ይቻላል። ብዙ ሰዎች እስሩ የመንፈስ ስብራት ያደረሰባቸው ሰዎች ወይም ደግሞ እንዴት ይሄ ሊሆን ይችላል ብለው የሚበሳጩ ሰዎች ምናምን ሲያጋጥም የሚያጽናኑ ስራቸው ነበር። የሚያጽናኑ ብቻ ሳይሆን እስር ቤት በነበርንበት ጊዜ ይሄን እንዲለም ታደርጋላችሁ ብለው የሚቆጡ ይህን አድርጉ ብለው ምክር የሚሰጡ ሰው ነበሩ እና ለብዙዎች የጽናት እና የቁርጠኝነት ተምሳሌት ነበሩ። ሌላው ጉዳይ ለፕሮፌሰር መስፍን ሰላማዊ ትግል ማለት ሰላማዊ ነው። ሰላማዊ ትግል የምናካሄደው ጠመንጃ ከታጠቀ እጅግ አምባገነን ከሆነ ሰብአዊነት የሚባል ነገር ከማይገባው አካል ጋር እንኳን ቢሆን ቢሆን እሱ እንዲህ ስለሆነ እኛ ደግሞ ዓላማችን እሱን ከስልጣን ማስወገድ ነው እና በዚህኛውም በዚህኛውም መንገድ መሄድ አለብን ብለው የሚያምኑ ይህን የምኖታቸውን ተግባራዊ ለማድረግ የሚጥሩ ሰዎች የማየቴን ያህል ፕሮፌሰር መስፍን ሰላማዊ ትግል ሰላማዊ ነው፣ በቃ ከሰላማዊ ትግል ውጪ ቅንጣ ተክል ውልፍት የሚል አስተሳሰብ ማራመድ አይደለም፣ መስማት እንኳን የማይፈልጉ ሰው ነበሩ። ለዚህ ብዙ አብነቶችን መጥቀስ ይቻላል፣ ጊዜውም ሁኔታውን ስለማይፈቅድ እንጂ ትውስታዎችን ለማንሳት በሺ ዘጠኝ መቶ ዘጠና አራት ገደማ ይመስለኛል። አሁንም ዓመተ ምሕረቱን በትክክል አላስታውስም። ጦቢያ መጽሔት ላይ ኢትዮጵያ የሰው ድሃ አካሎች ታዲያ የምን ድሃ ልትሆን ነው የሚል ነገር ጽፈው ነበረ። ከዛ ሁለት ሺ ሁለት ላይ አንድ ቦታ ተገናኘን እና ብቻችንን ጎን ለጎን ቁጭ ብለን ስናወራ ፕሮፌሰር በዚህ ጊዜ እንደዚህ ብለው ጽፈው ነበረ አስታውሳለሁ አልኳቸው። አዎን አሉኝ። ታዲያ ኢትዮጵያ በዛን ጊዜ ወደ ሰማንያ ሰማንያ አምስት ሚሊዮን አካባቢ ነው፣ ሰማንያ አምስት ሚሊዮን ህዝብ ያላት ብዙ ልጆቿ በመላው ዓለም ተሰራጭተው የሚሰሩ ሌላ ቀርቶ በናሳ ምርምር ማዕከል ውስጥ የሚሰራ ልጅ ያላት ሀገር እንዴት የሰው ድሃ ልትባል ትችላለች ስላቸው፣ መልሳቸው አጭር ነበረ፤ እነዚህ የምትላቸው ሰዎች በሙሉ ለሀገራቸው ምን ሰሩ፣ ምን ጠቀሙ የሚል ነበረ። ተማሩ ፊደል ቆጠሩ፣ በተማሩበት ተቀጠሩ፣ ራሳቸውን አሳደጉ፣ የራሳቸውን ኑሮ አሻሻሉ። ይሄ ሁሉ ባለሙያ ለዚች ሀገር ጊሰራ ኖሮ ይህች ሀገር በዚህ ድህነት ውስጥ ትኖር ነበር ወይ ነበረት መልሳቸው። በነገራችን ላይ ድህነት የሚጸየፉት ኢትዮጵያ ደግሞ ድሃ መሆኗ እጅግ የሚከነክናቸው ሰው ነበሩ ፕሮፌሰር ችግርና ችጋር ብለው ደግሞ ሁለቱን ነገሮች ለይተው ብዙ ጊዜ የሚናገሩ ነበሩ። ሌላ ስለ ኢትዮጵያና ኢትዮጵያዊነት ያላቸው አመለካከትና አስተሳሰብ ነው። ይህ ብዙ ጊዜ በመጽሐፎቻቸውም ገልጸውታል። ለእኔ የማይረሳኝ ሁልጊዜም በውስጥ የተቀርጾ የኖረ ደግሞ አንድ ነገር አለ ከዚህ ጋር የተያያዘ እንደዚሁ በሺ ዘጠኝ መቶ ዘጠና አምስት ዓመተ ምህረት ይመስለኛል ዓመተ ምህረቱ በዳግማዊ ምኒልክ ትምህርት ቤት ኢትዮጵያዊነት ይሰኝ የነበረ ድርጅት ህዝባዊ የውይይት መድረክ አዘጋጅቶ በዛ መድረክ ላይ ሶስት ተናጋሪዎች ነበሩ፣ ፕሮፌሰር መስፍን ዶክተር ብርሃኑ እና አቶ አበበ ወርቄ አንዱ ተናጋሪ ፕሮፌሰር መስፍን ኢትዮጵያዊነት በሚል ርዕስ ላይ ነበር የሚናገሩት እና ከረዥሙ ንግግራቸው መካከል ውስጥ ተቀርጾ የቀረው አይዟችሁ ኢትዮጵያውያኖች፣ አትስጉ ኢትዮጵያዊነትን ማንም ሊያጠፋው አይደለም፣ ሊያከስመው ሊያከስመው አይደለም፣ ሊያዳክመው አይችልም። ኢትዮጵያዊነት ይህን ሊያደርጉት ሲያስቡ አደጋ በመፍጠር ራሱን የመታደግ ችሎታ አለው ብለው ይህን ስል ደግሞ ዝምብዬ አይደለም በማለት እንደ ምሳሌ እና እንደ አብነት ያቀረቡት ከዚያ የባድሜ ወረራ በፊት ኢትዮጵያዊነት ምን መልክ ነበረው፣ ከዛ በኋላ ያለውን ሁኔታ ከሻቢያ የባድሜ ወረራ በፊት የነበረው እና በኋላ ያለውን ሁኔታ በንጽር በማቅረብ ነው ያን ያሳዩን እና ስለ ፕሮፌሰር መስፍን መናገር በጣም ብዙ ነው። ግን እንደው ባጭሩ ይሄ ይበቃኛል። እንግዲህ አንድ ዋርካ ተናል። በነገራችን ላይ የዋርካው ጥቅምና ጉዳት የሚታወቀው ዋርካው ከቦታው ሲታጣ ነው። እና ፕሮፌሰር ሞቶ አይባልም አረፉ ነው። እሳቸውን ነብሳቸውን በገነት ያኑር። ወዳጅ ዘመዶቻቸውን እግዚአብሔር ያጽናናቸው።